Okay, سبيرز بس አቶ በሪሁን ደጉ በአውስትሬሊያ ኢትዮጵያ ኤምባሲ የዲያስፖራ ጉዳዮች ኃላፊ፣ ቅዳሜ ፌብርዋሪ 22 በሜልበርን ከተማ ውስጥ የሚካሄድ ህዝባዊ ስብሰባ አለ። ያም በኢትዮጵያ ኤምባሲ አስተባባሪነት ነው የሚካሄደው። የጠቅላይ ሚኒስትር አብይ አህመድን የመደመር መጽሐፍ ላይ ማብራሪያ የሚሰጡ ሁለት የመንግስት ተወካዮች ወደዚህ ይመጣሉ። ይህንን የመደመር መጽሐፍ በሜልበርን ለሚገኙ ኢትዮጵያውያን ግንዛቤ ለማስጨበጥ በኤምባሲ በኩል ያነሳሳችሁ ምንድን ነው? ምን ፋይዳ ይኖረዋል ማህበረሰቡ? አመሰግናለሁ። ከሳውን ትንሽ እንዳውም እኛ ዘግይተናል። ሌሎች አካባቢዎች ያሉ ኤምባሲዎቻችን ይህንን መርሃ ግብር ቀደም ብለው ጨርሰዋል። እኛ በሁኔታዎች አለመመቻቸት ምክንያት ትንሽ ዘግየት ብለናል። ዞሮ ዞሮ ያው የምናካሄደው እንግዲህ ይሄ መጽሐፍ ቁር ጠቅላይ ሚኒስትር አብይ አህመድ የሚውጣ እንጂ አጠቃላይ ይዘቱ ለሀገራዊ የልማት፣ የሰላም እና አጠቃላይ ብልጽግና ያለው እይታ የተገለጸበት መጽሐፍ ስለሆነ እንደ ሮድ ማፕ ሊወሰድም የሚችል መጽሐፍ ስለሆነ በዚህ መጽሐፍ ዙሪያ ዲያስፖራውም ግንዛቤ ቢኖረው በሚል ነው ያሰብን እና ይህንን ፕሮግራም ያዘጋጅ ነው። መጽሐፉን ያላነብቡም እንዲያነብቡ ያነብቡም ደግሞ እንዲተቹ መድረክ ለመፍጠር ነው። ዲያስፖራ ላይ ለምንድን ነው ይሄን የምታካሄዱት? ለሚለው በእኛ እምነት በየቦታው ሀገር ቤት መድረኮች ተዘጋጅተዋል። በዚህ መጽሐፍ ላይ ምን የተለየ ነገር ያመጣል ወይ ለሚለው እኔ በጣም የተለየ ጥቅም አለው ባይ ነኝ። ምክንያቱም በውጭ የሚኖር ማህበረሰብ የራሱ ኳሊቲዎች አሉት፣ ያው ከእውቀቱም ከምኑም አንጻር ብቻ ሳይሆን እኳን ነዋ ኗሩ ከሚኖርበት ሀገር ስርዓት፣ ከተለያየ ሀገር ስርዓት ጋር በውስጡ እየኖረ ያለ ህዝብ ስለሆነ የተለየ ተሞክሮ አለው እና የኖረበት አለው እና ይሄ ደግሞ በሀገራችን ካለው ነባራዊ ሁኔታ ጋር እየተጠና ተግባራዊ ቢደረግ ለሀገሪቱ ለሚካሄደው ለሪፎርሙም በአጠቃላይ ለማህበራዊ ኢኮኖሚያዊ እና ፖለቲካዊ እድገቱ አስተዋጽዖ ያደርጋል። ዲያስፖራ በባህሪው ቅድም ባልኩት ምክንያት ማለት ነው በመኖር ከእውቀቱ በተጨማሪ ያው በእውቀት እና በተሞክሮ የሚገኘው ልምድ ስላለው ይሄንን በዲያስፖራው ቢወያይበት ለሀገር ይጠቅማል የሚል ሀሳብ ስላለን ይህን ያዘጋጀ ነው። በውይይቱ ላይ የተገኝተው ግንዛቤ የሚያስጨብጡት ከሀገር ቤት ነው የሚመጡት እነማን እንደሆኑ ይታወቃሉ። በስም እንግዲህ አንደኛው አቶ መሀመድ ራፋይ አባራያ አባቡልጉ በጠቅላይ ሚኒስትሩ ጽሕፈት ቤት የውጭ ፖሊሲ ተንታኝ ናቸው። ከፍተኛ ባለሙያ ናቸው። በጠቅላይ ሚኒስትሩ ጽሕፈት ቤት ማለት ነው። ሁለተኛው አቶ ዮናስ ዘውዴ እንደዚሁ እሳቸውም በጠቅላይ ሚኒስትር ጽሕፈት ቤት የማህበራዊ ጉዳዮች ተንታኝ ናቸው እና እንግዲህ በዚህ በአጠቃላይ በሀገሪቱ ፖሊሲ ዝግጅት እና በመሳሰለው ጉዳይ ሀገሪቱ ውጭ ግንኙነት ስለሚመራበት ጉዳይ ሀሳብ ምርምር በማቅረብ በጠቅላይ ሚኒስትር ጽፈት ቤት ውስጥ የተሰማሩ ሰዎች ናቸው ማለት ነው። ዝግጅቱ ዕለት ቅዳሜ ፌብርዋሪ ሀያ ሁለት የሚካሄድበት ወቅት ውይይቱ በምን መልክ ነው የሚካሄደው? በጥያቄና መልስ ወይስ ለየት ባለ ፎርም ነው የተዘጋጀው? ያየው ኢትዮጵያ ማህበረሰብ አባላትስ ሲገኙ ከነሱ የሚጠበቁት ተሳትፎዎች ምን ሊሆኑ ይገባል? በእርግጥ እንግዲህ መጽሐፉን ማስተዋወቅ ቡክ ላውንች ፕሮግራም ነው የሚለው፣ ግን በዚሁ አጋጣሚ መጽሐፉን እንዲሁ ዝም ብሎ ሳይሆን ከይዘቱ ምንድን ነው ለሀገራችንስ ያለው ፋይዳ ምንድን ነው በሚለው ላይ መነሻ የሚሆን ሀሳብ ይቀርባል፣ በአወያዮቹ ቅድም በጠቀስኳቸው የስራ ኃላፊዎች ማለት ነው። በእነሱ ይቀርባል። ከዛ በኋላ በዛ ላይ ተመስርቶ ኮሚኒቲው ጥያቄም ካለው ማዳበሪያ ሀሳብም ካለው የኮሚኒቲ አባላቱ እንዲያቀርቡ ድል ይሰጣል። ከዚሁ በተጨማሪ ደግሞ መጽሐፎችም መጥተዋል፣ ይሸጣሉ በመድረኩ ላይ ማለት ነው። ቀደም ሲል ክቡር ጠቅላይ ሚኒስትሩ ከመጽሐፍቱ የሚገኘው ገቢ ለአንደኛ ደረጃ ትምህርት ቤቶች ግንባታ ሙሉ በሙሉ እንዲውል ዴዲኬት አድርገዋል፣ ያው ወስነዋል ማለት ነው እና ኮሚኒቲው የመጽሐፍ በመግዛት እና ያው ሀሳቡንም ከማግኘት ባሻገር ለዚህ ለተቀደሰ ሀሳብ እና ዓላማም አስተዋጽኦ ማድረግ የሚችልበት አጋጣሚ አለ ማለት ነው። ስብሰባው ሜልበርን ውስጥ የትና በስንት ሰዓት ነው የሚካሄደው? ሰዓቱ በዚህ ሰዓት አቆጣጠር ከቱ ፒኤም ጀምሮ እስከ ሲክስ ፒኤም ነው። የኢትዮጵያ ኮሚኒቲ መሰብሰቢያ አዳራሽ ነው፣ በተለምዶ እሱ ነው። የዚህ ስብሰባ በሜልበርን ብቻ ነው የሚከናወነው ወይስ በሌሎች ስቴቶችም ውስጥ ተመሳሳይ የሆኑ የውይይት መድረኮች ተዘጋጅተዋል? ያዘጋጀ ነው። አሁን አንጻራዊ ሁኔታ ዲያስፖራው ሰብሰብ ብሎ በሚገኝባቸው በሁለት ከተሞች ነው። አንዱ እዚሁ ሜልበርን ነው። እንግዲህ ያው ሌሎች ከተሞች በተለየ ሁኔታ ትንሽ ቁጥሩ በርከት ያለ ኢትዮጵያዊ እና ትውልድ ኢትዮጵያዊ የሚኖርበት ከተማ ነው። ሁለተኛው በሲድኒ ነው። በሁለት በሀያ ሶስት እንደዚሁ ተመሳሳይ መድረክ በሲድኒም ይካሄዳል። በሌሎች ከተሞችም እነዚህን ነገሮች ይህንን ጉዳይ ማዘጋጀት እንደዚህ አይነት መድረኮች መፍጠር ይገባ ነበር፣ ግን ዞሮ ዞሮ ከአጠቃላይ ሎጂስቲካል ሁኔታ እና ከሌሎች አንጻር ስለማይቻል ነው እንግዲህ። በተገኘ አጋጣሚ ለሜልበርን ቅርብ በሆኑ ከተሞች እንደ ብሪስበን ካሉት ከተሞች ውስጥ ያሉ ዲያስፖራዎች እንዲመጡ መልዕክቱ አስተላልፈናል። በተጨማሪም ሲድኒ አካባቢም ያሉት እንደዚሁ ኒውካስል እንደዚህ የመሳሰሉ ከተሞች ላይ ያሉ ዲያስፖራ አባላት ተገኝተው እንዲሳተፉ ጥሪ አድርገናል። እንግዲህ የቻሉ ያው ትንሽ ትራንስፖርቴሽን እና ጊዜ የሚወስድ ሁኔታ ነው። ግን ለጊዜው ያው በሁለቱ ከተሞች ነው ያዘጋጀነው ማለት ነው። በሲድኒ በሚካሄደው ፕሮግራም በአጋጣሚ በዚህ ሁለት ዝግጅቱን ባዘጋጀንበት አዳራሽ የዓለም የአፍ መፍቻ ቋንቋ ቀን ይከበራል። በዛ በሚከበርበት መድረክም ላይ እዛ ያሉት ኢትዮጵያውያን ጋር ተነጋግረን አስፈቅደዋል ጊዜ በዛ ኢቨንት ላይ ለተወሰነ ጊዜ መጽሐፉን ማስተዋወቅ እንዲችሉ መድረክ ተፈቅዷል። ሁለተኛ በዛው ላይ መድረኩ ከተከናወነ በኋላም እንደ ዲፖዚት ከመጽሐፉ ሁለት ኮፒ ዲፖዚት ይደረጋል ማለት ነው፣ በዚህ በተቋም ውስጥ ማለት ነው። በእውነቱ እዛ ያሉት የኮሚኒቲ አባላት ይህን ያመቻቹት በጣም ምስጋና ይገባቸዋል። ስለዚህ ጥሩ እድል ነው የተገኘው። በዚህ መድረክ ላይ እስከ ስምንት መቶ የሚሆኑ ተሳታፊዎች እንደሚሳተፉ ተነግሮናል የዛ ፕሮግራም አዘጋጆች ልክ ይሄ ፕሮግራም እንዳለቀ ደግሞ የእኛ መድረክ የኢትዮጵያውያን ብቻ መድረክ ለብቻ በመጽሐፉ ላይ ላውንቺንግ ሰርመኒውና የውይይቱ ይካሄዳል ማለት ነው በሲሉ አቶ በሪሁን ደጉ በአውስትራሊያ ኢትዮጵያ ኤምባሲ የዲያስፖራ ጉዳዮች ኃላፊ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ እናንተም ይህን ዕድል ስለሰጣችሁን እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።